ለሁለት ጊዜ የተላለፈው የከፍተኛ ትምህርት መግቢያ ፈተና ነው ዛሬ የተጀመረው። መንግስት ለዚህ ፈተና ካደረጋቸው ዝግጅቶች አንዱም ማህበራዊ ድረገጾችን መዝጋት መሆኑ ታይቷል። ፈተናው ሊጀመር ጥቂት ቀናት ሲቀሩት አንስተው ፌስቡክ እና ቫይበርን የመሳሰሉ ማህበራዊ መገናኛዎች አለመስራታቸው የተጠቃሚዎች መነጋገሪያ ሆኖ ነው የቆየው። ለፈተናው ሲባል የማህበራዊ ድረገጾችን የመዝጋት እርምጃ መውሰዱን መንግስት ሲያደረገ ገና በትናንትናው ዕለት ነው የከፍተኛ ትምህርት ያሉ ዝንብሮችን ለመቅጣት ሲባል መንግስት የማህበራዊ ድረገጾችን እንዲዘጉ ወስኗል ይላል፣ በመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት የወጣው መግለጫ። ፈተና ውስጥ ሲጠናቀቅ የሚቆየው ይሄው እርምጃ የተለያዩ የህብረተሰብ ክፍሎችን አስተያየት መነሻ ያደረገ መሆኑንም መግለጫው አመልክቷል። ይህ የመንግስት መግለጫ የወጣው ፈተናው በድጋሚ መውጣቱን የሚገልጹ መረጃዎች መሰራጨት በጀመሩ ማግስት ነው። የትምህርት ሚኒስቴር መረጃዎቹ የተሳሳቱ መሆናቸውን ገልጿል። የትናንቱ የመንግስት ኮሚኒኬሽን ጉዳዩ ጽህፈት ቤት መግለጫም መረጃውን አሰራጩ ያላቸው ወገኖች ኮንኗል። አንዳንድ ኃላፊነት የጎደላቸው አካላት እንደ ፌስቡክ ያሉ መገናኛዎችን በመጠቀም ተማሪው ተረጋግቶ እንዳይፈተን የሚያደርጉ መረጃዎችን ማህበራዊ ድረገጾቹ የሚከፈቱ መሆኑንም አስታውቋል። መንግስት ለምንም ዓላማ ድረገጾችን መዝጋቱን በይፋ ሲናገር የአሁኑ የመጀመሪያው ነው። የማህበራዊ ድረገጾች አለመስራት ያማረራቸው በርካታ ተገልጋዮች ቅሬታቸውን ሲያንጸባርቁ ተስተውሏል። ምክንያቱም ሳያውቁም ነው እስከ ትናንት ድረስ የዘለቁት። ዛሬ ያነጋገርኳቸው አንዳንድ ተፈታኝ ተማሪዎች ግን በእርምጃው አውንታዊ ጎን ላይ ማተኮር መርጠዋል። የአቤት አለማየሁ ከእነዚህ አንዱ ነው። ማለት ያው እንደዛ የተባለ እና ትክክል ነገር የሰሩ ይመስለኛል። ግን እውነት እያዘናጋ ነበር። አዎ ያው መጀመሪያ ወጣ ምናምን ነገር ሲባል መቼስ ያጠናነውን ነገር ምናምን የአስረሳ አይነት ነገር ስሜት ይፈጥራል። ያው መንግስት ያን ነገር እንትን ማለት ማሳወቁ ለብዙ ተማሪዎች ይጠፋሉ ብዬ አስባለሁ። እስራኤል ኃይሉ የተባለ ሌላ ተፈታኝም ተመሳሳይ አስተያየት አንጸባርቋል። ለማጥናት አልቻሉም ነበር። አብዛኛው ተማሪ ሊሆን ይችላል። ምክንያቱም እዚህ ገበታ ፈተና አለ። ሌላው ተማሪ ፈተናን እየሰራ ሌላ ለማጥናት ሆነ የሆነ ኮንሰንትሬሽን ራሳ ነ ስለዚህ ሶሻል ሚዲያዎች መዘጋታቸው፣ በተለይ ደግሞ በልፋቱ ጥሮ ብሮ ማግኘት በሚችል ለሚፈልግ ተማሪ ፈተናው ሲራዘም የተለያየ አስተያየት ነበር የነበረው። ኦሮሚያ አካባቢ ያሉ ተማሪዎች መራዘሙ እንደቅሰት ነበር በነበረው ሁኔታ ባለማጥናታቸው፣ አዲስ አበባ አካባቢ ቅሬታ ነው የነበረው። አሁን እንግዲህ እያልከኝ ያለኸው አሁን በቅሬ ደግሞ ሳለም የተፈተን ነው እንኳንም ተራዘ ነው በሚል ስሜት ነው ነው ያልከኝ መጀመሪያ አታይ ያ በዛ አይነት በተሰረቀ ፈተና በራዘሙ ጥሩ ስሜት ሰጥቶልናል ማለት ነው። ብዙ ነገሮች ድናየ እድል ሰጥቶናል ብዬ አስባለሁ። እና ጊዜውም ይሄን ያህል እንትን የተጋነነ ነው ብዬ አላስብም። የተራዘነበት ማለት ለእነሱም ጌታ የሚወስድ ጊዜ ይሰራ ዘንድ ዛሬ የተጀመረው የከፍተኛ ትምህርት መግቢያ ፈተና ከግንቦት ሀያ ሁለት እስከ ሀያ አምስት መሰጠት የነበረበት ነው። ፈተናው በተለያዩ ማህበራዊ ድረገጾች በመውጣቱ ግን እንዲቋረጥና ከሰኔ ሀያ ሰባት እስከ ሰላሳ እንዲሰጥ ተወሰነ። ፈተናው መውጣት ኃላፊነቱን የወሰዱና ና በኦሮሚያ በነበረው የተቃውሞ እንቅስቃሴ ምክንያት የክልሉ ተማሪዎች በበቂ ሁኔታ አለመዘጋጀታቸውን የገለጹ ወገኖች ግን አሁንም ተጨማሪ ጊዜ እንደሚያስፈልግ አሳሰቡ። አዲሱ የጊዜ ሰሌዳ ከረመዳን ወር በኋላ የሚመጣና በኢድ አልፈጥር በዓል ወቅት የሚውል መሆኑንም ተናገሩ። ትምህርት ሚኒስቴርም የጊዜ ሰሌዳውን ለሁለተኛ ጊዜ አራዘመ። የሰጠው ምክንያትም ከኢድ አልፈጥር በዓል ጋር ተገጣጥሟል በሚል ከኢትዮጵያ እስልምና ጉዳዮች ጽህፈት ቤት ጥያቄ መጥቷል። የሚል ነበር። እናም ለሁለት ጊዜ ተራዝሞ እነሆ ከዛሬ ሐምሌ አራት ቀን ጀምሮ እንዲሰጥ ግብተናል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬወት አዲስ አበባ